ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታሰሩበት ምክንያት በወቅቱ በነበረው የሕዝባዊ እንቢተኝነት ወይም የሕዝቡ መልስ ጥያቄ በነበረበት ወቅት ላይ ነው የተያዙት። አሁን እንዴት አድርገው ከዚህ ጋር ሊያገናኙት እንደቻሉ ግልጽ አይደለም። ከአስቸኳይ ጊዜ ዋጁ በፊት ወደ ዘጠና አራት የሚሆኑ ከፍተኛ አመራርና አባላት በእስር ቤት እንደሚገኙ ይታወቃል ነገር ግን ከአስቸኳይ ጊዜ ዋጁ በኋላ ሶስት ከፍተኛ አመራሮች እና አስር የሚሆኑ አመራሮች በጠቅላላ ሀያ ሶስት አባላት የፓርቲው አባላት በእስር ላይ ናቸው ከሰማኒያ በላይ ደጋፊዎች በእስር ላይ ናቸው ከአስቸኳይ ጊዜ ዋጁ በኋላ ማለት ነው የቀደሙት አቶ ሙልጌታ አበበ የመኢአድ ምክትል ፕሬዚዳንት፣ እርሳቸውን ተከትሎ የተሰሙት ደግሞ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ከታሰሩባቸው የአካባቢ እስር ቤቶች ዘመድ ጠያቂ ወደማያገኙበት ካምፖች ጭምር ተዛውረዋል ሲሉ የአባላቶቻቸውን መዛወር ነው የገለጡት። ዝርዝሩን በዕለቱ ሪ አብሬስ እናቀርባለን። ደቡብ ሱዳን ውስጥ የሚገኘውን የመንግስታቱ ድርጅት ጦር የሚቀላቀሉ የጃፓን ወታደሮች ጁባ ገቡ። ማሊ ለረጅም ጊዜ ሲስተጓጎልና ሲጠበቅ የቆየ ምርጫዋን አካሄደች። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመጪ አስተዳደራቸውን ቁልፍ ቦታዎች እየሞሉ ነው። ኤችአይቪ በደማቸው ውስጥ ያለ ሰዎች አሁን ከማንኛውም ጊዜ በተሻለ ሁኔታ መድኃኒት እንደሚያገኙ ተገለጸ። የዜናችን አርዕስት ናቸው። የጅማ ዩኒቨርሲቲ ኪቶ ፈርዲሳ ግቢ ተማሪዎች ትናንት ውድማታ የተቃውሞ ሰልፍ አደረጉ የሚለውን ጨምሮ ሌሎች ዘገባዎችም አሉን። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮች ከዛሬ ሰኞ ሕዳር 12 2009 ዓ ም ዝግጅቶቻችን ጋር የምሽቱ አስተናጋጆች አሉላ ከበደና ና እኔም ሶሎሞን አባተ ከአቀናባሪያችን ንጉሱ ታምሬ ና ከስርጭት መሐንዲሱ ጆ ጊል ጋር እስከ ምሽቱ አራት ሰዓት ተብረናችሁ እናመሻለን። በቅድሚያ ግን የሰዓትን የዓለም ዜና ደቡብ ሱዳን ውስጥ የሚገኘውን የተባበሩት መንግስታት ድርጅት ጸጥታ ጠባቂ ኃይል ይቀላቀላሉ የተባሉ የጃፓን ጦር አባላትን የያዘ አንድ ቡድን ዛሬ ጁባ ገባ። ጃፓን ኃይል የመጠቀም አቅም ያለውን የሰላም ጥበቃ ኃይል ወደ ውጭ ስትልክ ከሁለተኛው የዓለም ጦርነት ማብቃት ወዲህ ባለፉት ሰባ ዓመታት ያሁኑ የመጀመሪያ መሆኑ ነው። የዛሬዎቹ 350 ወታደሮች እዚያው የነበሩ የጃፓን ሰላም ጠባቂዎችን የሚተኩ ሲሆን አዲሶቹ ዘማቾች የጃ የጃፓን መንግስት በሰጣቸው ፈቃድ ምክንያት ከመንግስታቱ ድርጅትና ከተራድኦ ሰራተኞች የድረሱልን ጥሪ በመጣላቸው ጊዜ የኃይል ምላሽ መስጠት የሚችሉ መሆናቸው ተገልጿል። አቃቢያነ ሰላሙ ወታደሮች ባለፉ ጊዜያት የጥቃት ኢላማ ሆነው የቆዩ የተባበሩት መንግስታት ድርጅት ሰፈሮችንም የሚጠብቁ ሲሆን ዋና ከተማይቱ ጁባ ውስጥ ለሚካሄዱ የንድፍ ስራና የግንባታ እንቅስቃሴዎች ድጋፍ እንደሚሰጡ ታውቋል። ማሊ ለረዥም ጊዜ ስተጓጎልና ሲጠበቅ የቆየውን የአካባቢ ባለስልጣናት ምርጫ ትናንት አካሄደች። የትናንትናውን ምርጫ ሂደት በብዙ የምርጫ ወረዳዎች ላይ በጸጥታ ስጋት ሳቢያ የተሰረዘ መሆኑን አንድ እጩ ተወዳዳሪ መጠለፋቸው ተዘገበ። ለምርጫው እስካሁን መራዘም አስተዋጽኦ ካበረከቱ እክሎች መካከል ጂሀዲስቶች ብዙ ከተሞችን እየወረሩ መያዛቸው አንዱ ነው ተብሏል። ፕሬዚዳንት ኢብራሂም ባባካር ድምጻቸውን ሲሰጡ ከጋዜጠኞች ጋር ባደረጉት ንግግር ምርጫው ለአራት ጊዜ መራዘሙን አስታውሰው ይበቃል ነው ያሉት። የፖለቲካና የጸጥታ ሁኔታዎች በተመቻቹባቸው አካባቢዎች ምርጫው በሰላማዊ ሁኔታ እንዲካሄድ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥሪ አስተላልፈዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጫ አስተዳደራቸውን ቁልፍ ቦታዎች በቅርብ ታማኞቻቸው ለመሙላት እየሰሩ መሆኑ ተዘግቧል። ትራምፕ ትናንት ካነጋገሯቸው የፓርቲው መሪዎች መካከል በምርጫ ዘመቻው ወቅት ግንባር ቀደም ባላንጣ ሆነዋቸው የዘለቁት ያለፈው ምርጫ ተሸናፊ ሚት ራምኒ ለውጭ ጉዳይ ሚኒስትርነት ከታጩ መካከል እንደሚገኙ ታውቋል። ዶናልድ ትራምፕ ወደ ምርጫ ውድድሩ ሲገቡ አንስቶ ሲደግፏቸው የነበሩትን ጡረታ የወጡትን የጦር ጀኔራል ማይክል ፍሊንን የብሔራዊ ጸጥታ አማካሪያቸው አድርገው ሾመዋቸዋል። በአንድ ወቅት የጦሩ የስለላ ባለሙያ የነበሩት ፍሊን የትራምፕ ደጋፊ በሆኑባቸው ዓመታት ይቅርታ፣ በሆኑባቸው ወራት ሙስሊሞችን መፍራት ብልህ አድራጎት ነው የሚል አይነት አነጋጋሪዎችና ብዙዎችንም ያስደምሙ የነበሩ አስተያየቶችን በትዊተር ያሰራጩ እንደነበር ዘገባዎች አስታውሰዋል። መረጃ ለማሰባሰብ የስቃይ አያያዝ ሊኖር እንደሚገባው ሲናገሩ የነበሩት ተመራጭ ፕሬዚዳንት ትራምፕ ለአዳዲስ ቦታዎች ከሾሟቸው ሰዎች መካከል ኦባማ የበረቱ የምርመራ ዘዴዎችን አለመቀበላቸውን ሲቃወሙ የቆዩትን እንደ ራሴ ማይክ ፖምፔዮን የማዕከላዊው የስለላ ድርጅት የሲአይኤ ዳይሬክተር እንዲሆኑ ሰይመዋቸዋል። እንደ ትራምፕ እንደ ራሳቸው ሁሉ የሙስሊም ስደተኞች ጉዳይ እንደሚያሳስባቸው ለሚናገሩትና ትራምፕን ከመጀመሪያው አንስቶ ሲደግፏቸው ለነበሩት የሕግ መወሰኛ ምክር ቤቱ አባል ጄፍ ሴሽንስ የጠቅላይ አቃቤ ሕግነቱን ቦታ ሰጥተዋል። ተሰናባቹ ፕሬዚዳንት ባራክ ኦባማ በአውሮፓ የጀመሩትን ጉብኝት የተመለከተ ዘገባ ቆየት ብለን እናቀርባለን። ፔሩ ዋና ከተማ ሊማውስ በተካሄደ የእስያ ፓሲፊክ የመጣኔ ሀብት ትብብር መድረክ አመታዊ ጉባኤ መዘግየት ላይ የተናገሩት አሁንም ተስናባቸው የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ናቸው። ለሶሪያው ቀውስ በቅርብ ጊዜ መፍትሄ ይገኛል የሚል ሀሳብ እንደሌላቸውም አመልክተዋል። ፕሬዚዳንት ኦባማ ከሩሲያዎቻቸው ቭላዲሚር ፑቲን ጋር በስልክ መነጋገራቸውንና ሶሪያና ሩሲያ አሌፖ ላይ በሚያካሄዷቸው ድብደባዎች የሚፈሰው የሚፈሰውና የሚዘራው ደም በእጅጉ እንደሚያሳስባቸው የገለጹላቸው መሆኑን አመልክተዋል። ኦባማ ያንን ሀሳብ የሰጡት ጂሃዲስቶች የአሌፖን ከተማ ምስራቃዊ ክፍል ለቀው የሚወጡ ከሆነ ለአማጽያኑ የራስ አስተዳደር መብት እንዲሰጣቸው የተባበሩት መንግስታት ድርጅት ልዩ ልዑክ ስቴቨን ዲ ሜስቱራ ያቀረቡትን ሀሳብ ደማስቆ ውድቅ ካደረገች በኋላ ነው። የሶሪያ የውጭ ጉዳይ ሚኒስትር ዋሊድ ሙአለም ሀሳቡን ያልተቀበሉበትን ምክንያት ሲገልጡ የብሔራዊ ሉዓላዊነታችን ጉዳይ ነው ነው ያሉት። አድማጮች፣ ቀደም ብዬ የገለጥኩት የዩናይት ስቴትስ ተሰናባቹ ፕሬዚዳንት ባራክ ኦባማ በአውሮፓ የጀመሩትን በፕሬዚዳንት ነት ያካሄዱትን የመጨረሻ የውጭ ሀገር ጉብኝት በፔሩ ቆይታቸው አጠናቀዋል። በጉብኝታቸው ወቅት በተመራጩ ፕሬዚዳንት ዶናልድ ትራምፕ አስተዳደር ወቅት የአገሪቱ የውጭ ፖሊሲ ሊቀየር ይችላል የሚለውን ስጋት ለማረጋጋት ሞክረዋል። ፕሬዚዳንት ኦባማ ፔሩ ላይ ስላደረጉት የስንብት ጉብኝት አብራቸው የተጓዘችው ዘጋቢያችን ሲድኒ ሳይን የላከችውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። ፕሬዚደንት ኦባማ ከእስያ ፓሲፊክ የኢኮኖሚ ጉባኤ ተሳታፊ 21 አገሮች መሪዎች ጋር ተነጋግረዋል። ለዓለም አቀፍ ንግድና ለትራንስፓሲፊክ ሽርክና ያላቸውን ድጋፍ ገልጸዋል። ከአሁን ወዲያ ግን ፍላጎትና ጥረቱ በሳቸው ላይ የሚወሰን አለመሆኑን ሳያስገነዝቡ አላለፉም። የመጨረሻ ጋዜጣዊ ጉባኤያቸው ሲገባደድ አሜሪካ የዓለምን ስርዓት እንዲሁም ሰላምንና መረጋጋትን በመጠበቅ ብቃቷ ተኪል የሌላት ሀገር መሆኗን ለተመራጩ ፕሬዝደንት መልእክት አስተላልፈዋል። በትክክለኛው ወገን ላይ ካልቆምን በሁሉም ቦታዎች ሙሉ በሙሉ ሊሳካ ባይችልም እንኳ ስለ ትክክለኛው ነገር ካልተከራከርንና ለዚያ ካልታገልን ይደረመስና ክፍተቱን የሚሞላ አይኖርም። ተመራጩ ፕሬዝዳንት ስልጣኑን ሲረከቡ እሳቸውን ከመንቀፍ ይቆጠቡ እንደሆነ ለቀረበላቸው ጥያቄ ኦባማ ሲመልሱ ባለቤታቸውን ሚሸል ኦባማን ይዘው ወደ እረፍት ቦታ የመሄድ እቅድ እንዳላቸው አዲሱን ፕሬዚደንት እንደሚያከብሩና ጊዜ እንደሚሰጧቸው አስገንዝበዋል። መሠረታዊ የሆነው እሴት አደጋ ላይ የሚወድቅ ሆኖ ከተሰማቸው ግን ሊናገሩ እንደሚችሉ አመላክተዋል። ባለፈው ቅዳሜ በሊማ ዩኒቨርስቲ አንድ ሺህ የሚሆኑ ከመላ ላቲን አሜሪካ ና .። ከካሪቢያን የተሰባሰቡ ወጣቶች የሞቃ አቀባበል አድርገውላቸዋል። ከትራምፕ አስተዳደር መጥፎውን ብቻ እንዳይጠብቁ ወጣቶችን ለማሳመን ሞክረዋል። ዲሞክራሲ ማለት አንዳንዴ መቻቻል፣ መተውና መቀባበል ሊኖር እንደሚችል ማጤን ያስፈልጋል። የምርጫዎቹ ውጤት ሁሌም ተስፋ የተጣለባቸው አይነቶች ይሆናሉ ማለት አይደለም። ኦባማ በስንብቱ ንግግራቸው ወቅት ሎንሊ ፕላኔት ለተባለው የጉብኝት መመሪያ መጽሐፍ አሳታሚ ሲናገሩ በስምንት ዓመታቱ የስልጣን ጊዜያቸው ወቅት በሚሊዮኖች ያህል የሚቆጠር ማይሎች ተጉዘው በመላ ዓለም ተገናኝተው ያነጋገሯቸው ወጣቶች ለመጻዩ እድል ተስፋ እንደሚሰጧቸው ገልጸዋል። ጽንስ ማቋረጥን የካቶሊክ ቀሳውስት ሁሉ ይቅር የማለት ኃይል እንዲኖራቸው የሚያደርግ ሐዋርያዊ ትእዛዝ የሮማ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ ዛሬ አወጡ። የአሁኑ ደብዳቤያቸው ቀደም ሲል ወጥቶ የነበረና ይህ የአውሮፓ ዓመት እስኪጠናቀቅ ብቻ እንዲሠራበት በአቡኑ ተደንግጎ የነበረው ትእዛዝ ላልተወሰነ ጊዜ እንዲራዘም የወሰነ ነው። ከሐዋርያዊው ጦማር በፊት ጽንስ ማቋረጥን ይቅር የማለት ኃይል የነበራቸው ካቶሊካውያን ጳጳሳትና ልዩ የንስሐ አበው ነበሩ። ምህረትና መከራ በሚል ርዕስ የተዘጋጀውን ጦማር አቡኑ የፈረሙት ትናንት የምህረት ዓመት ሕዝባዊ የጸሎት ሥርዓት እንዳበቃ ሲሆን፣ ትእዛዝ ሆኖ የታወጀው ግን ዛሬ ነው። ለዜና የያዝነው ሰዓት አበቃ። ክብራቱና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተንን በዓለም ዜናዎች የጀመረው የሰኞ ህዳር 12209 ዓ ም ፕሮግራማችን በ19 በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ ይዘናል። ቀዳሚውን የዕለቱን አብይ ርዕስ እናሆን በል። አንዳንድ ከፍተኛ የአመራር አባሎቻቸውን ጨምሮ በርካታ አባላትና ቁጥራቸው የበዛ ደጋፊዎቻቸው እንደታሰሩባቸው፣ ከፊሉም ከታሰሩባቸው የአካባቢ እስር ቤቶች ዝምር ጥያቄ እንደማያገኙባቸው ወደማያገኙባቸው ሰፈሮች አዛውረዋቸዋል ሲሉ ሁለት የፖለቲካ ፓርቲዎች አማረሩም። በአስቸኳይ ጊዜ አዋጁ ስም የዜጎች መብቶች እየተገፈፉ ነው ሲሉ የከሰሱት ተቃዋሚ ፓርቲዎች ያሉበት ያልታወቀ መኖራቸውንም ተናግረዋል። አሉላ ማምሻውን ወደ አዲስ አበባ ደውሎ የሁለት የፖለቲካ ተቃዋሚ ፓርቲዎች መሪዎችን አነጋግሮ ተከታዩን አጠናቅሯል። የየፓርቲዎቻቸውን ጥያቄዎች ያሰሙት አቶ ሙሉጌታ አበበ የመኢአድ ምክትል ፕሬዚዳንት፣ አቶ የሺዋስ አሰፋ ደግሞ የሰማያዊ ፓርቲ ሊቀመንበር ናቸው። አዋጁ ከመደንገጉ አስቀድሞ የታሰሩ አንዳንድ የአመራር አባላቶቻችን የታሰሩበት ጉዳይ አያስከስሳቸውም፣ ሊለቀቁ ይገባል ሲል የክልሉ ፍትህ ቢሮ ለማረሚያ ቤቱና ለፖሊስ ደብዳቤ ቢጽፍም እስካሁን ያለመለቀቃቸውን እንዲያውም እንደ አዲስ በአስቸኳይ ጊዜ አዋጁ እንዲታይ የተደረገ ነው ሲሉ አስቀድሞ የተናገሩት የሚያዱ አቶ ሙልጌታ አበበ ናቸው። አቶ ሙልቀን አይናለም የሰሜን ቀጠና ኃላፊና የሚያድ ከፍተኛ አመራር አባል ናቸው። የታሰሩት ከአዋጁ በፊት ነው። ወደ ሶስት ወር አካባቢ ነው አሁን ያላቸው። ከታሰሩ እስር ቤት ከገቡት አቶ ሙሉቀንና አቶ ተሾመ ተሻለ የዳንግላ ነዋሪ ናቸው እና የመያዝ ከፍተኛ አመራር አቶ ሙሉቀን ሲሆን፣ የዞኑ ሰብሳቢ ደግሞ አቶ ተሾመ ናቸው። የታሰሩበት ምክንያት በወቅቱ በነበረው የህዝባዊ እንቢተኝነት ወይም የህዝቡ መብት ጥያቄ በነበረበት ወቅት ላይ ነው የተያዙት። አሁን እንዴት አድርገው ከዚህ ጋር ሊያገናኙት እንደቻሉ ግልጽ አይደለም። በተደጋጋሚ ሞክረናል። የሚገርመው ራሱ የክልሉ የፍትህ ቢሮ ኃላፊው ራሱ አያስከስሳቸውም ከስር ይፈቱ ብሎ ደብዳቤ ልኳል ለማረሚያ ቤቱና ለዳንግላ ወረዳ ፖሊስ ማለት ነው። ከዚህ ጋር አይያያዝም እንዴት እንዳያያዙ ሲሉ ከምኑ ጋር ማለት ሆነው ከአስቸኳይ ጊዜ አዋጁ ከአስቸኳይ ጊዜ አዋጁ ጋር አይያያዝም እነሱ የተያዙበት አስቸኳይ ጊዜ ከመታወጁ በፊት ነው ስር ላይ ያሉ አሁን ከሶስት ወር አካባቢ ነው አሁን ያላቸው ሰማንያ አምስት ቀን ታስረዋል አሁን እስከ ዛሬ ማለት ነው ስለዚህ አሁን የፍትህ ቢሮም ይሄን መርምሮ አያስከስሳቸውም ሊለቀቁ ይገባል ብሎ ደብዳቤ ልኳል ለወረዳ ፖሊስም ለማረሚያ ቤቱም እንዲለቀቁ አያስከሳቸውም ብሎ የክልሉ ፍትህ ቢሮ ጽፏል። ለዳንግላ ወረዳ ዳንግላ ወረዳ ሲያሳብበው የነበረው አንድ ከዳኛ ልማከር፣ ሁለት ደብዳቤውን መልሼ ለክልሉ ኮማንድ ፖስት ኃላፊዎች ልኬዋለሁ ነው ያለው። እንዴት እንዳያያዙት ምን ለዛ ነው ከዛ ወደ ክልሉ ልኬዋለሁ አለ። አሁን ከትላንት ወዲያ ከማረሚያ ቤት ወጥተው ወደ ጣቢያ ገብተው የታድሶ ስልጠና መውሰድ አለባችሁ ተብለው የሮየት አለም ልዩነት እያለን የምንወስደው ስልጠና የለም እኛ ልዩነታችን የርዕዮተ ዓለም ነው የምንታገለው በሰላማዊ ትግል ነው የታሰርንበት ምንም ያጠፋነው ጥፋት የለም በቂ መረጃም የለብንም እያሉ ተገድደው ነው ወደ ብር ሸለቆ ተወስደዋል ብለው ቤተሰቦቻቸው ሪፖርት ያደረጉልናል በአሁኑ ሰዓት ላይ ብር ሸለቆ ነው የሚገኙት ሁለቱም ማለት ነው ከአዋጁ ድንጋጌ በፊት ቢወጡም አሁን በአዋጁ የሚታይ ቀደም ብለው የገለጹትን ከእስር በኋላ ለሚለቀቁ ሰዎች የሚሰጠውን ስልጠና በግድ እንዲሰጣቸው መደረጉን ነው ለእነኚህ ሁለት ከፍተኛ አመራር አባላት የተገለጸው አዎ በግድ መውሰድ አለባችሁ ስልጠናውን፣ ተብለው የርዕዮተ ዓለም ልዩነት እያለን ስልጠና አንወስድም፣ የተከሰስንበትም የሰራነው ወንጀል የለም፣ በፍትህ ቢሮም በነዛ እንድንለቀቅ አስተናብቶናል እያሉ ተገደው ወደ ብር ሸለቆ እንደተወሰዱ ነው ከቤተሰባቸው መረጃ መረዳት የቻል ነው። አዋጁ የታሰሩት ከአስር በላይ የሆኑ በምስራቅ ጎጃም አካባቢ በአዲስ አበባ እንደዚሁ የታሰሩ ሰዎች አሉ። የመያድ የዞንና የወረዳ አመራሮች ማለት ነው። ታሰሩብን ያሏቸውን የየድርጅቶቻቸውን ከፍተኛ አመራር አባላት ማንነት በመዘርዘር ሰላማዊ የመቃወም መብታችን ተጨፍልቋል፣ ለጠቅላይ ሚኒስትሩ ጽህፈት ቤትና በአስቸኳይ ጊዜ አዋጁ መሰረት ለተቋቋመው የማዝዣ ጣቢያ ወይም ጠቅላይ መምሪያ ያቀረብ ነው ጥያቄም ምላሽ አላገኘም ሲሉ የገለጡት ደግሞ የሰማያዊው ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። በእርግጥ ከአስቸኳይ ጊዜ አዋጁ በፊት ወደ ዘጠና አራት የሚሆኑ ከፍተኛ አመራርና አባላት በእስር ቤት እንደሚገኙ ይታወቃል። ነገር ግን ከአስቸኳይ ጊዜ አዋጁ በኋላ ሶስት ከፍተኛ አመራሮች እና አስር የሚሆኑ አመራሮች፣ በጠቅላላ ሀያ ሶስት አባላት የፓርቲው አባላት በእስር ላይ ናቸው። ከሰማኒያ በላይ ደጋፊዎች በእስር ላይ ናቸው ከአስቸኳይ ጊዜ አዋጁ በኋላ ማለት የት ነው ይህ የሆነው እነኚህ ሰዎች የታሰሩት ከየት ነው ከፍተኛ አመራር አባላቱን ስምና ሀላፊነታቸውን ጨምረው ቢገልጹልን በሁሉም የሀገሪቱ ክፍሎች ነው ከአዲስ አበባ አለ ከወሎ ሰቆጣ አለ አርሲ በቆጂ አለ ባህር ዳር አለ በተለያዩ የሀገሪቱ ክፍሎች ናቸው ከፍተኛ አመራሮችን በተመለከተ ግን ወይዘሪት ብሌን መስፍን በአዲሱ የተዋቀረው የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ውስጥ የሴቶች ጉዳይ ኃላፊ ሆኖ የተሰየሙ ናቸው። መምህር አበባ አካሉ ደግሞ የውጭ ጉዳይ ኃላፊ ናቸው። ቀደም ሲል በነበረውም ካቢኔ የውጭ ጉዳይ ኃላፊ የነበሩ ናቸው። አቶ ይድነቃቸው ከበደ ደግሞ የብሔራዊ ምክር ቤት የሰማያዊ ፓርቲ የብሔራዊ ምክር ቤት ሰብሳቢ ነው። ሌሎችም ከፍተኛ አመራሮች እንደዚሁ ከዚህ ከአስቸኳይ ጊዜ አዋጁ በኋላ ተይዘው በእስር ላይ ናቸው። ነገር ግን ከዚህ ቀደም እኛ የአስቸኳይ ጊዜ አዋጁ እንደታወጀ እንደ ፓርቲ መንቀሳቀስ የሚችል እንደሆነ ወይም አዋጁ አግዶን እንደሆነ ለጠቅላይ ሚኒስትሩ ደብዳቤ ጽፈን ነበር። ለዛ መልስ ሳይሰጥ ነው እነዚህ አባሎቻችን ወደ ስር የተወረወሩት። ከዛ በኋላም እነዚህ ሀያ ሶስት አባላት እና አመራሮች ከታሰሩ በኋላም ለአስቸኳይ ጊዜ አዋጅ መርማሪ ቦርድ እነዚህ በሰላማዊ መንገድ የሚታገሉ የሰማያዊ ፓርቲ አባላት ናቸው፣ ስለዚህ መታሰር አይገባቸውም፣ ህገ መንግስታዊ መብታቸውን የተጠቀሙት በህገ መንግስቱ መሰረት የተደራጀ ነው ብለን ደብዳቤ ጽፈን አስገባለ አስቸኳይ ጊዜ አዋጅ መርማሪ ቦርድ ለሚባለው አስገብተን ነበር። ነገር ግን መልስ አልሰጡንም። መልስ አልሰጡንም። ነገር ግን ደውለው ቀጠሯ ሲዘውን ነበር። ዛሬ ሰኞ እና ማክሰኞ እናነጋግራቸዋለን ብለው ነበር። በደፈናው አነስተኛና ከፍተኛ ከሚሉ ውጪ የሚጠየቁባቸው ጥፋቶች በተጨባጭ አለመገለጣቸውን የአመራር አባሎቻችን አባሎቻችንና ደጋፊዎቻችንም ሕገ መንግስታዊ መብት ተገፏል ያሉት የተቃዋሚ መሪዎች መንግስትን ማጥላላት የሚል ክስ አንዱ መሆኑ እንደተነገራቸው ገልጠዋል። አድማጮች፣ በዚህ ላይ ሰፋ ያለ ዘገባ በሰሞኑ ሪፖርቶቻችን እናቀርባለን። አመሰግናለሁ አሉላ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የጅማ ዩኒቨርሲቲ ኪቶ ፉርዲሳ ግቢ ተማሪዎች ትናንት እሁድ ማታ የተቃውሞ ሰልፍ አድርገዋል። የኦሮምኛ ዝግጅት ክፍል ባልደረባችን እንጃለን የገመዳ ወደዚያው ደውላ ነበር። ቆንጅታ እየታቀርበዋለች የጅማ ዩኒቨርሲቲ ኪቶ ፉርዲሳ ግቢ ትናንት ማታ ከ ከአምስት ሰአት እስከ ሰባት ሰአት ሰልፍ ያደረጉት ተማሪዎች የአስቸኳይ ጊዜ አዋጁ ስራ ላይ ከዋለ ወዲህ የጸጥታ ሀይሎች ሌሊት ሌሊት እየገቡ ተማሪዎችን ይወስዳሉ እስካሁን የወሰዷቸውን የት እንዳደረሷቸውም አናውቅም ብለዋል። ለደህንነታቸው ሲሉ ስማቸውን መግለጽ ያልፈለጉ ተማሪዎች ከዩኒቨርሲቲው ከዋናው ግቢም ዶክተር ፈቃዱ አሰፋ የሚባሉ መምህር ተወስደዋል ብለዋል። እኛ ግቢ ውስጥ ትላንት ማታ ከአምስት ሰዓት እስከ ሰባት ሰዓት ተቃውሞ ተካሂዷል። ከአስቸኳይ ጊዜ አዋጁ ወዲህ ብዙ ልጆች ተይዘዋል። የት እንዳሉ አይታወቅም። ማታ የወጡት ተማሪዎችም ጥያቄያቸው ኮማንድ ፖስቱ ከግቢው ይውጣልን፣ በአዋጁ የታሰሩ ተማሪዎች ይፈቱ የሚል ነው። ተቃውሞ ያደረጉት ተማሪዎች ዛሬ ጠዋትም ክፍል እንዳይገቡ፣ የገቡትም እንዲወጡ ሲያስገድዱ ነበር። ስሟ እንዳይጠቀስ የጠየቀችው የጅማ ዩኒቨርሲቲ ተማሪ አላማቸው ሳምንቱን ሙሉ ማለትም ከዛሬ ሰኞ እስከ አርብ የትምህርት ማቆም አድማ ማድረግ መሆኑን ጠቁማለች። ተማሪዎች ከሁሉም የዩኒቨርሲቲው የትምህርት ግቢዎች እየታሰሩ ቢሆንም የሚበዙት ግን ከምህንድስና ግቢ ነው ብላለች። ዛሬ ግቢ ውስጥ ያለውን ሁኔታ የተጠየቀችው ተማሪዋ እንዲህ ስትል ታስረዳለች አጋዚዎች ገብተዋል። ግቢ ውስጥ ናቸው። ያው እነሱ ሲመጡ እንግዲህ ተማሪዎቹም ፈርተው ይመስላል ተበተኑ። ዛሬ ጠዋት ልጆች እያሰሩ ነው። አንድ ልጅ ሲያዝ እኔ ራሴ በአይኔ አይቻለሁ። ከግቢ እንዳይወጡ ተከልክለዋል። ስድስት ሰዓት ላይ ብቻ ለሶላት ከፍተውላቸው መልሰው እየዘጉት ነው ስለ ሁኔታው ለመጠየቅ የጅማ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ለሜሳ ቢሮ ተደውሎ ስብሰባ ላይ መሆናቸው ተገልጿል። ሆኖም የኪቶ ፉርዲሳ ግቢ ተማሪዎች ዲን የሆኑት አቶ ከማል ቱሬ ተማሪዎቹ ጥያቄዎችን ማቅረባቸውን አረጋግጠዋል። ሲሪዶሌከስጋፈቴ ሙቲሽ ምበሬ ፖሊሲ ደላቱ ጅራ ከነገኝ ረት ጀቱ እውነት ነው። ልጆቹ ጥያቄ አቅርበዋል። እስካሁን ለማጣራት እየሞከርን ነው። በግቢው ሰላም ለማስፈን የሚሰሩ ፖሊሶች አሉ። ጠይቀናቸው ነበር። አሁንም የኮማንድ ፖስት ስብሰባ ላይ ናቸው። እኔ አልገባሁም። ውጭ ሆኜ እየጠበቅኩኝ ነው። ዛሬም ተማሪዎች ክፍል አንገባም እያሉ ስለ ነበር ያን አስመልክቶ ሲወጡ ነው ለማጣራት የሚቻለው። ዶክተር ፍቃዱ አሰፋ የሚባሉት መምህር መታሰራቸውንስ ያውቃሉ? እውነት ነው ታስረዋል? የሚል ጥያቄ ለእኚሁ ለተማሪዎቹ ዲን ቀርቦ ነበር። አንድ ላይ እኮ ነው ዶክተሩም ተማሪዎቹም የተወሰዱት አንድ ላይ ነው የሚል መረጃ ነው ያለኝ። ሆኖም ስለ ሁኔታው ገና በደንብ ስላላጣራሁ ይህ ነው ብዬ ለመናገር ይከብደኛል ብለዋል የተማሪዎቹ ዲን። አድማጮች የመጽሄት ትንታኔ ርዕሶች ይቀጥላሉ። በዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሌላ የስደተኞች መጠለያ ጣቢያ እንደሚዛወሩ ከኬንያ መንግስት እንደተገለጸላቸውና በአሁኑም ወቅት ኑሯቸው በንጠልጥል መቆየቱ ነው የሚናገሩት። በዳዳቢ ከሚኖሩት ሶስት መቶ ሺህ ስደተኞች በርካታ ሺዎች የሚቆጠሩት ኢትዮጵያውያን ይገኙባቸዋል። በተለይ ሶማሊያውያን ስደተኞች ወደ ሀገራቸው እንዲመለሱ የኬንያ መንግስት ውሳኔ ቢያሳልፍም ተፈጻሚነቱ ለስድስት ወራት መራዘሙ ተገልጠዋል ሄኖክ ሰማ እግዜር ዝርዝሩን ይዟል። ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ስደተኞችን ሲያስጠልል፣ ከነዚህ መካከል 120 የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር መዝግቧል። በዳዳብ በሚገኙ በርካታ ጣቢያዎች ስደተኞች በሸራና በፕላስቲክ ድንኳኖች ከመኖር አንስቶ የንግድ ተቋማትን መስርተው የሚኖሩ በርካታዎችም ያሉበት ነው። በደጋሃሌ የስደተኞች ጣቢያ የኢትዮጵያ ምግብ ቤትም አለ። በ1990ዎቹ በተለይ ወደ ዳዳብ ከሶማሊያ የተሰደዱ በርካታዎች ዛሬ የአውቶቡሶች፣ ሱቆችና ሆቴሎች ባለቤት ለመሆንም በቅተዋል። በዚህ ጣቢያ ከሚኖሩት ኢትዮጵያውያን መካከል ለአሜሪካ ድምፅ የሶማለኛ ዝግጅት ክፍል ሲናገሩ ወደ ካኩማ የስደተኞች ጣቢያ እንደሚዛወሩ ቢነገራቸውም ኑሯቸውን ተረጋግተው ለመምራት የሚያስችል ሁኔታ እንዳልተፈጠረላቸው ገልጸዋል። በመጀመሪያ ለሁላችሁንም ሁላችሁንም ሰላም እላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ እባላለሁ። እዚህ ሪፍዩጂ ከ2006 ጀምሮ እዚህ ነው ያለሁት። የኬንያ መንግስት በአሁኑ ሰዓት የደደበን ሪፊውጅ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ያለ ነው። ምክንያቱም እንዴት ሄዳላችሁ፣ እንዴት ትቀመጣላችሁ ይለናል። ለመቀመጥም ሴት ልድሆንን መቀመጥ አልቻልንም። ለመሄድም ተዘጋጅተን ለመሄድ አልቻልንም እና በጣም በችግር ላይ ነው ያለነው በአሁን ሰዓት ምክንያቱም፣ አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ ስድስት ወር ጊዜ ሰጥቷል። ከስድስት ወር በፊት ማይኖሪቲ ወደ ካኩማ አነሳለ ይላል። ያም የእኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን የፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ሕዝብ በአገሪቱ ውስጥ ወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው። ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር በኦሮሞ ህዝብ እና በአማራ ህዝብ ላይ የሚደርሰው ችግር ታይቶ የዓለም ኮሚኒቲ ማለት የዓለም ህብረተሰብ ለእኛ መጮህ አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው። በአሁን ሰዓት ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ያለ የኦሮሞ ህዝብ በአሁን ሰዓት በኢትዮጵያ እና ምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅድልንና በዚህ በካምፕ ውስጥ ሴት እንደሆነን የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን አመሰግናለን በኢፎ የስደተኞች መጠለያ ጣቢያ ኦሮሞ ጎዳና የሚባል በስደተኞቹ በራሳቸው ስም የወጣለት የፕላስቲክ ድንኳኖች በዳልቻ አሸዋማ አፈር ላይ የተተከሉበት መደዳ ሰፈር አለ። ከኦሮሚያ ክልል የተሰደዱ በርካታዎች በዚህ አካባቢ በኅብረት ይኖራሉ። በዳዳብ የኦሮሞ ማኅበረሰብ ወኪል ነኝ ያሉ ለአሜሪካ ድምፅ ስለ ሁኔታቸው እንዲህ ብለዋል። ኦሮሞ ኮሚኒቲ ጀርማን ደዳብ ረቲ ሀሊ ደዳብ አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው። የሌሎች ዜጎችን እንደ ኢትዮጵያ እንደ ሱዳን፣ ብሩንዲ፣ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው። ይሄ ካምፕ ከተመሰረተ 25 ዓመታት አልፎታል። ከሦስት ሺህ ስደተኞች በላይ ናቸው የሚኖሩበት ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር። ባሳለፍነው ሳምንት የኬንያ መንግስት ግዙፉን የዳዳብ የስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በይደር እንደያዘው ማስታወቁ ይታወሳል። በካምፑ ከሚበዙት ሶማሊያውያን መካከል የኬንያ የአገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱ ሂደት ግን እንደሚቀጥል ጨምሮ አስታውቋል። ወደ ተከታዩ ዘገባ እናልፋለን። 42 ሺህ ተሳታፊዎች እንደሮጡበት የተነገረው 16ኛው ታላቁ ሩጫ በኢትዮጵያ የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ከተጣለ ወዲህ ብዛት ያለው ሰው በአንድ ላይ የተሰበሰበበት የመጀመሪያው አጋጣሚ ሆኗል። ፍርሃት የነበረ ቢሆንም ሩጫው በሰላም ተጠናቋል ሲል የታላቁ ሩጫ መሥራችና ዳይሬክተር ኃይሌ ገብረሥላሴ ለአሜሪካ ድምፅ በሰጠው መግለጫ ተናግሯል። እስክንድር ፍሬው ተጨማሪ አለው። ሰላምታት አላቆሮጭ በኢትዮጵያ ለድስት ዓመታት ለ16 ጊዜ የተካሄደ የአደባባይ ትይንት ሆኖ ቀጥሏል። በተለይ የዘንድረው በአገሪቱ ወቅታዊ ሁኔታ ምክንያት ላይካሄድ እንደሚችል የብዙዎች ጥርጣሬ ነበር። ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅም እንዲህ አይነቱ ዝግጅት ስለመፍቀዱ እርግጠኛ ያልሆኑ ስጋት የገባቸው አልጠፉም። ከተጀመረ አንድም ጊዜ ያልተቋረጠው ውድድር ግን የተሳታፊዎቹን ቁጥር አሳድጎ ጭምር እንሆ በትናንትና ሁለት ተካሂዷል። ግን ከተለያዩ የውጭ ሀገራት የመጡ ተሳታፊዎች ቁጥር ካለፉት ዓመታት ያነሰ መሆኑን አዘጋጆቹ አስታውቀዋል። ባለፈው ዓመት ሰባት መቶ የነበረው የእነዚህ ተሳታፊዎች ቁጥር ዘንድሮ ወደ 250 ዝቅ ማለቱን የጠቆሙት በድምር ካለፉት ዓመታት በበለጠ 420 ሰዎች የተሳተፉበት ውድድር በተሳካ ሁኔታ መጠናቀቁ ግን አዘጋጆቹን አስደስቷል። ካለፉት ዓመታት የታላቁ ሩጫ ውድድሮች በአንዳንዶቹ የተቃውሞ ድምፆች ተስተውለዋል። የተለያዩ መልእክቶችን ያዘሉ ዜማዎች የተደመጡባቸው፣ መፈክሮች የተስተጋቡባቸው ውድድሮች ይታወሳሉ። የዘንድሮ በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ጭራሹኑ ላይሳካ እንደሚችል የአንዳንድ ወገኖች ስጋት እንደነበር የውድድሩ መስራችና ዳይሬክተር እንደዚሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረ ስላሴ አስታውሷል። ውድድሩ ግን መሳካቱን አመልክቷል። ተሳታፊዎቹ የተለያየ አመለካከት ቢኖራቸውም በሰላምና በአንድነት ውድድሩን አጠናቀዋል ሲል ነው ሁኔታውን የገለጸው። ምታየው 42 በሙሉ ከለር ብሎ ነው የሚሮጠው ሁሉም የተለያየ አመለካከት የተለያየ ድጋፍ የተለያየ እንትን ነው ያሉ፣ እዚህ ሲመጣ ግን አንዱን ከአንዱ አትለይ፣ አንድ ነው እና፣ ይሄ በእውነት በጣም ቆርጬበታለው። ህዝቡንም በጣም አመሰግነዋለው። በጨዋ መልክ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለውም አመት እንደዚህ አይነት ነገር እኛ ኢትዮጵያኖች ልዩነት ሊኖረን ይችላል፣ ግን በዚህ በዚህ ጉዳይ አንድ ነው የሚያደርገን በዚህ በዚህ ጉዳይ ሁሌ አንድ ነን። ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው፣ አገር ሲወረር አለው፣ ሌላም ሌላም እና በጣም ዛሬ የኮራሁበት ቀን ነው የተደሰትኩበት ቀን ነው። ኢትዮጵያ ህዝብ ሁሉ አስደስቶኛል። በውድድሩ ላይ ያነጋገርኳቸው ተሳታፊዎችም ተመሳሳይ ሀሳብ አንጸባርቀዋል። አበይ ላመንቲ ከነዚህ አንዱ ነው። ፍርሃት ነበረ፣ ግን ደስ በሚል ሁኔታ ፕሮግራሙ ተጠናቋል። የሚያዝናና ሁኔታ ተጠናቋል። ሌላው አስተያየት ሰጪ ቴዎድሮስ ገብረ ጊዮርጊስም ውድድሩ የተለያየ አመለካከት ያላቸው ሰዎች በአንድነት የሮጡበት ነው ባይ ነው። ስጋት ምናምን ነገር ችግር ነበረ። አሁን ግን ሁሉ ነገር ሰው የተለያየ እንደ መልካችን የተለያየ አመለካከት ነው ያለን። ነገር ግን ዛሬ ሁሉ በአንድነት ነው እየሮጥን ያለ ነው ችግሮቻችንን የተለያዩ ነገሮች ማድረጋችን እንችለን ያው በሰላም ነው የመጣ ነው ማለት ጨርስ። ታላቁ ሩጫ ከሀገራችን በዓላት አንዱ እየሆነ ነው ያለችው የበረራ አስተናጋጅ ጊፍቲ ስለሽም በተሳካ ሁኔታ መጠናቀቁ እንዳስደሰታት ተናግራለች። ታላቁ ሩጫ ማለት እንደ በዓል ሆኗል። እንደ ሀገራችን መጠሪያ እና እንደ በዓል ስለሆነ ልናከብሮ የሚገባ ስለሆነ ለዛ ብዬ በየዓመቱ እሮጣለሁ። ይሄኛው የዘንድሮ ውድድር አሁን በሀገሪቱ ባለው ተጨባጭ ሁኔታ ምክንያት፣ ወቅታዊ ሁኔታ ምክንያት ላይካሄድም ይችላል የሚሉ ስጋቶችም ነበሩ። አሁን ግን ተሳክቶ ተካሂደዋል እና ከዚህ አንጻር እንዴት አያችሁት ያለውን ሁኔታ? በጣም ደስ ይላል በሰላም መጨረሳችን ግን ሴኪሪቲውን፣ በጣም ደስ ይል ነበር። ከመጀመሪያው ጀምሮ ጥበቃው፣ ፍተሻው በጣም ደስ ይል ነበር እና እግዚአብሔር ይመስገን በሰላም ተካሂዷል። ታላቁ ሩጫ በኢትዮጵያ በተሳታፊዎች ቁጥር ከአፍሪካ የመጀመሪያውን ደረጃ የያዘ የጎዳና ላይ ውድድር ነው። ኢትዮጵያዊቷ የኦሎምፒክ የወርቅ ሜዳሊያ ባለቤት አልማዝ አያና ይህ በራሱ ስኬት መሆኑን አስታውሳለች። ይህ ትልቅ ውድድር ማዘጋጀት ከባድ ነው። ብዙ ሕዝብ አለው። ብዙ ተሳታፊዎች አሉ። በዚሁ በሚቀጥል ደስ ይላል። በጣም ሀገራችን ለማስተዋወቅ ግዴታው ውጭ ላይ አይደለም። ሀገሩም የሚታወቀው የውጭ ዜጋዎችም ይመጣሉ ነው። ደስ ይላል ለሀገራችንም በጣም አሪፍ ነው። ከኢትዮጵያውያን በተጨማሪ ከደቡብ አፍሪካ፣ ከኬንያ ና ከቻይና የመጡ ታዋቂ አትሌቶች በዚህ ውድድር መሳተፋቸው ተገልጿል። ተቀማጭነታቸው አዲስ አበባ በሆነ የውጭ ሀገራት አምባሳደሮች መካከልም ውድድር ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንድር ፍሬውን ለዘገባዎቹ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱ እንስማ ሀይ ቪኦኤ የአማርኛ ክፍል ቋንቋ አዘጋጆች ስተይዝ መስጠት የፈለግኩት አንዳንድ ሰዎችን ቃለ መጠየቅ በምታደርጉበት ጊዜ በሚኖሩበት ሀገር ቋንቋ እንግሊዝኛ ሊሆን ይችላል። ሌሎችንም ቋንቋ በሚያስገቡበት ጊዜ እነሱን ለማረም ብላችሁ የምታደርጉት በጣም ፕሮግራሙን ይረብሻል። ሰውን ሀሳቡን መቆራረጥ ነው የሚሆነው እና እናንተ የአማርኛ ቋንቋ አስተማሪዎች ናቸው ናችሁ ወይስ ደግሞ ጋዜጠኞች ናችሁ እና እንድታስተካክሉት ነው ሰው ይገባዋል ምን ማለት እንደፈለጉ ስለዚህ ሀሳባቸውን እንድታስጨርሱ ዝም እንድትሉ ዝም ብሎ ጣልቃ እየገባችሁ መበጥበጥ አርጌ ነው ማየው ና ይሄን ለማለት ነው አመሰግናለሁ አስጥልኝ ዛሬ ደወልኩት ፕሮፌሰር ስቄል በአትላንታ ጆርጂያ የኦሮሚያን ህዝብ አስመልክተው ለዛ ህዝብ ችግር ስብሰባ ከተቀመጡ በኋላ ያደረጉትን የሬዲዮ ቃለ ምልልስ ከሰማሁ በኋላ ነው ይኸውም ላለፉት ሀያ አምስት ዓመታት ገዢው የወያኔ ኢህአዴግ መንግስት የኢትዮጵያን ህዝብ ከፋፍሎ አንድ እንዳይሆን አድርጎ ያደረገውን ስልጣን ላይ ለመቆየት ነው። ከአሁን በኋላ ለኦሮሚያ ህዝብ እንታገላለን ብሎ የሚሉ በተለይ ኦሮሞ ሊቃን ይሄንን የመለያየት ሀሳብ ትተው ኢትዮጵያ ለዘመናት የአፍሪካ የጥቁሮች የነጻነት ተምሳሌት የሆነችን አገር ታሪክ አጥፍተው በአንድ በጥቂት ብሔር ብቻ ኦሮሚያ ማለት አያስኬድም። ይሄም ለሀያ አምስት አመት ውጤቱን አሳይቷል። መለያየቱ በምድራዊ አቀማመጥ የኦሮሚያ ህዝብ የሰፈረው ከሞያሌ ጀምሮ እስከ ወሎ፣ እስከ ጎጃም፣ እስከ ከፋ፣ እስከ ሚዛን በተለያዩ ቦታዎች በመሆኑ ትግሉ ውጤት የሚያመጣው አንድ ሆኖ እጅ ለእጅ በመታገል ነው። የኢህአዴግ ወያኔ መንግስት ሊጣል የሚችለው ኦሮሚያ የሚለውን ሀሳብ ላለፉት አምስት ዓመታት አላዋጣም። እኔ እንደ ኦሮሞ የምናገረው ትግሉ የሚያዋጣው አንድ ሆነን ስንታገል ብቻ ነው ብዬ እና ኢትዮጵያም ያለው ኦሮሞ ወይም አማራ ወይንም ሲዳሞ ይሄንን አብረው ስለሚኖሩ መሬት ላይ አብረን ታግለን እናሸንፍ ነው የሚ አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችን በቀረቡ ርዕሶች ላይ አስተያየቶቻችሁን ማድረሳችሁን ቀጥሎ። ሰለሞን አንደኛው ተናጋሪ ወይም አንደኛው አድማጫችን ያቀረቡት ጥያቄ ወይም ትችት መሰረትም አለው፣ ግን መልስ ይጠይቃልና አሻሚውን ነገር እናስቀድም። የተናጋሪውን የንግግር መልእክት፣ የንግግሩን ፍሰት በሚያሻማ መልኩ ጣልቃ ከገባን ትክክል አይደለም። ከዚህ ቀደም ካደረግን ይቅርታ እንጠይቃለን። ጥያቄያቸውም አግባብ ይመስለኛል። በሚኖሩበት ሀገር ቋንቋ ብለዋል። በእንግሊዝኛም ቢሆን ሰዎቹ ሲናገሩ ተዋቸው፣ ሰው ይገባዋል ብለዋል። እዚህ ጋ ነው ከሳቸው ጋር ምንለያይም ይመስለኝ። አንደኛ ጣልቃ መግባትና መበጥበጥ የሚለው ድረስ ከደረሰ በእርግጠኛ ኃላፊነት ያለበት ነው። ሌላኛው ግን አንደኛ የሚበልጡት በኢትዮጵያ ያሉ ሰዎች ናቸው። ውጭ ሀገር ያሉም አደሉም። በአማርኛ ውስጥ የሚበዛውን እንግሊዝኛ ትርጉሙን በተፋለሰ መልእክት እንዲቀርብ የሚሆነው እና የእኛን ጣልቃ መግባት ግድ የሚለው ሁለተኛ እኛም ስናደምጥ የእነሱን ንግግር በማያቋርጥ መልኩ ተጠንቅቀን ማድረግ እንሞክራለን። እሳቸው እንዳሉት ግን ጣልቃ መግባት ድረስ ከደረስን ጥፋተኛ ልንሆን ነው እና ያን ሚዛን ማየት ያለባቸው ይመስለኛል። እስቲ አሉላ፣ ይሄንን ጉዳይ እንደ መነጋገር ሀሳብ አድርገን ለአድማጮቻችን ክፍት እናርገው፣ ይነጋገሩበት። ይሄ ከሁሉም የተሻለ ይመስለኛል። አድማጮች ለእናንተ ተከፍተዋል። መልሰን ወደ እናንተ አድርሰናል። አድማጫችን የተናገሩትን አሻሚውን ነገር መሰረት አድርጋችሁ ጣልቃ መግባትና ንግግሩን ፍሰት ማወቅ ከሆነ የእኛ ኃላፊነት ሊሆን በአግባቡ ደግሞ በሚነገር ቋንቋ ተመጣጣኝ የአማርኛ ቋንቋ ያለው እንግሊዝኛ የግድ የሚገባበትን ቅልቅል የሆነውን አነጋገር ለማስተካከል የምንገባበትን መንገድ ትክክለኝነት ሲኖረ የሆነ ወይ ተነጋገሩበት፣ አስተያየታቸውን አድርሱን። ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚሰራጭላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ከምሽቱ ሦስት ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ከቀኑ 7 ሰዓት ከ37 ደቂቃ ነው። ጆጊል ቴክኒሻኑ ንጉሱ ታምሪያ፣ ቀናባሪው እንዲሁም አሉላ ከበደና እኔም ሶሎሞን አባተነን የምሽቱን መሪ ይዘን አብረናችሁ ያለነው። ሁለተኛው አጋማሽ በስፖርት ዝግጅታችን ይጀምራል። ሶሎሞን ክፍሌ። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በፈረንሳዩ ከቡሎኝ እስከ ቢላኮር ግማሽ ማራቶን ዘውድነሽ አየለ ከኢትዮጵያ የሴቶቹን አሸንፋለች። ይታያል አጥናፉ በወንዶቹ በሁለተኝነት ገብቷል። በኒው ዴልሂ ህንድ ግማሽ ማራቶንም በሴቶቹ ድሉ የኢትዮጵያ ሆኗል። ወርቅነሽ ደገፋ አንደኛ ወጥታለች። ኬንያውያን እንደተለመደው የበላይነቱን አሳይተዋል። የትላንቱን ታላቁ ሩጫ በኢትዮጵያና የእግር ኳስ ስፖርት ዜናዎች ይዘናል። አብራችሁን ቆዩ። የትላንቱን አዲስ አበባ ከተማ የተካሄደውን 16ኛውን ታላቁ ሩጫ በኢትዮጵያ ዜና ላስቀድም ያሸነፉት የወንዶቹን አቤ ጋሻሁንና የሴቶቹን ድቲን ተስፋዬ ሲሆኑ ቅድሚያ ግምት የተሰጣቸው ግን ሌሎች ነበሩ። ተባባሪ አዘጋጅ ገዛ ህንጾም መስቀል ተከታትሏል። መነሻና መድረሻውን በአዲስ አበባው መስቀል አደባባይ ያደረገው አስራ ስድስተኛው ታላቁ ሩጫ በኢትዮጵያ የአስር ኪሎ ሜትር የጎዳና ሩጫ ትናንት በድምቀት ተጠናቋል። የውድድሩ መስራችና የቦርድ ሰብሳቢ ሻለቃ ሀይሌ ገብረስላሴና የሪዮ ኦሎምፒክ ኮኮቦች ባስጀመሩት አመታዊ የጎዳና ሩጫ በሁለቱም ጾታ አሸናፊ የሆኑት በእድሜ በጣም ወጣቶች መሆናቸው በውድድሩ አስራ ስድስት አመታት ታሪክ የመጀመሪያ ድንቅ ክስተት ሊባል ይቻላል። አትሌት አቤ ጋሻሁን በደብረ ብርሃን ወጣቶች ማሰልጠኛ ማዕከል የተገኘ አስራ ሰባት አመት ወጣት ሲሆን በሴቶች ያሸነፈችው ደግሞ አትሌት ፎንቴ ተስፋዬን በተመሳሳይ ዕድሜ ያለች የመሶቦ ሲሚንቶ ፋብሪካ አስፖርት ክለብ አባል ናት። ከወደቀበት ተነስቶ አንደኛ በሆነ ያሸነፈው አትሌት አቤ ጋሻሁን ርቀቱን ለመፈጸም ሀያ ስምንት ደቂቃ ከሀምሳ ሶስት ሴኮንድ ወስዶበታል። ኬንያዊው ጅሩም ሉምባሳም ከአቤ ጋሻው ጋር ለመፎካከር ከፍተኛ የአንገት ለአንገት ጠንካራ ፉክክር አድርገዋል። በአንድ ሴኮንድ ተቀድሞ ሁለተኛ ሲወጣ ኬንያዊው አዱኛ ታከለ ከኦሮሚያ ሶስተኛ ሆኗል። በሴቶች አትሌት ፎንት የተስፋዬ ሰላሳ ሶስት ደቂቃ ከዘጠኝ ሴኮንድ አስመዝግባለች። አትሌት ታደለች በቀለም ሁለተኛ ሆናለች። በሁለቱም ፆታ አንደኛ እስከ ሦስተኛ የወጡ አትሌቶች ሀምሳ ሺህ፣ ሀያ አምስት ሺህ እና አስራ አምስት ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። አመሰግናለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ። ትላንት በተለያዩ የዓለም ከተሞችም ዓለም አቀፍ ሩጫ ውድድሮች ተካሂደዋል። በፈረንሳዩ ከቡልዮን እስከ ቢላኩር ግማሽ ማራቶን የሴቶቹን ያሸነፈችው እንዳልኩት ኢትዮጵያዊቷ አትሌት ዘውድነሽ አየለናት ሞሪስ ሙኔኔ ከኬንያ በወንዶቹ ቀድሞ ገብቷል። ይታያል አጥናፉ መሐል ገብቶ በሁለተኝነት ባያጠናቅቅ ኖሮ ኬንያውያኑ ከአንደኛ እስከ ሦስተኛ ያለውን ስፍራ በሙሉ ጠራርገው በወሰዱ ነበር። በሴቶቹ ግን በዘውድነሽ አየለ የተመራው ቡድን ደማሪስ አብራንና ዝናሽ ገዝሙን አስከትላ ሦስቱን ከፍተኛ ስፍራ ወስደዋል። የወንዶቹን ያሸነፈው የሃያ አንድ ዓመቱ ኬንያዊ ሞሪስ ሙኔኔ ከፍጻሜው በኋላ ለጋዜጠኞች ሲናገር እቅዴ በቀዳሚ ሯጮች መሃል ተደብቆ ቆይቶ ማብቂያው ሲቃረብ ተፈትልኮ መውጣት ነበረ፣ በጥንካሬ ለመጨረስ ያደረግኩት ጥረት ተሳክቶልኛል ብሏል። የገባበት ጊዜም 1 0204 ሆኗል። ከይታያል አጥናፉ በሁለት ሴኮንዶች ብቻ ነው የተሻለው። የዘውድነሽ አየለ ሰዓትም ጥሩ ነው፣ አንድ 10 21። ወደ ኒው ዴልሂ ህንድ እናምራ። እዚያም በሴቶቹ ያሸነፈችው አትሌት ከኢትዮጵያ ናት። የሻነሽ አባባልን በሁለተኝነት አስከትላት ስትገባ 1 0742 አስመዝግባለች። ኤሉድ ኪፕቾጌ ከኬንያ የወንዶቹን በ59 44 ፈጣን ጊዜ አስመዝግቦ በአንደኝነት ጨርሷል። የይገረም ደመላሽ ድንቅ ሰዓትም ከአንድ ሰዓት በታች ነው 59 48 ወደ ቫለንሲያ ስፔን ከተማ አልፈን የሩጫውን ዜና እናበቃለን። እዚያ በተካሄደው ሙሉ ማራቶን በሁለቱም ጾታዎች ድል የተጎናጸፉት የኬንያ አትሌቶች መሆናቸውን እናገኛለን። እንዲያውም ኤርትራዊው ወልደ ሚካኤል ክብሮምና የሞሮኮው ሐሰን አቡካር ጣልቃ ባይገቡባቸው ኖሮ ከአንደኛ እስከ አምስተኛ ያለውን ስፍራ ይወስዱ ነበር። አሁንም ቢሆን በቪክቶር ኪፕቾር እየተመሩ ከአንደኛ እስከ አራተኛ ተከታትለው ገብተዋል። የአንደኛው ሰዓት 20739 ተመዝግቧል። በሴቶቹም የኬንያ አትሌቶች ቫሌሪ አይቤይ እና ናንሲ ኪፕሮፕ አንደኛና ሁለተኛ ሲሆኑ ኢትዮጵያውያኑ ቤተልሔም ቸርነትና አበሩ መኩሪያ የሦስተኛና አራተኛነቱን ቦታ አግኝተዋል። የአንደኛዋ የቫሌሪ ጊዜ 22448 ተመዝግቧል። ሩጫውን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና እንደገና ወደ አዲስ አበባው ዘጋቢ ገዛኸኝ ጽዮን መስቀል እመልሳቸዋለሁ። መቀጠል ትችላለህ ገዛኸኝ። በኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ቅዳሜና እሁድ ተካሂደዋል። ከስድስት ጨዋታዎችም አስራ አንድ ጎል ተመዝግበዋል። የአምናው ሻምፒዮን ቅዱስ ጊዮርጊስ ዘንድሮም ከአጀማመሩ የሚቀመስ አልሆነም። ጊዮርጊስ በፍጹም የጨዋታ ብልጫ ደደቢትን በምንተስሎት አዳነና በአዳነ ግርማ ሁለት ጎሎች ሁለት ለባዶ ረትቷል። ገደቢት ባለፈው ሳምንት በቡና ላይ ያሳየውን የበላይነት በጊዮርጊስ የሚደግማል ተብሎ ተጠብቆ ነበር። አልተሳካነቱም በተቃራኒ ጊዮርጊስ በቀላል ያሸንፎታል። ከትናንት በስቲያ ኢትዮጵያ ቡና መጠነኛ ብልጫ ባሳየበት እንቅስቃሴ ከመከላከያ ጋር በአቻ ሁለት ለሁለት ተለያይተዋል። ቡና እንዳለፈው ሳምንት ሁሉ አንድ ተጫዋች በቀይ የተቀንሶበት ሰላሳ ደቂቃ በጎደሎ መጫወት ግድ ብሎታል። የመከላከያ ልጆችም የቡናን የቁጥር ማነስ በሚገባ ተጠቅመው ከኋላ እየተነሱ ሙሉ ጨዋታውን በአቻ ውጤት ነጥብ ተጋርተዋል። በክልል ከተሞች አዳማ ከነማ ሲዳማ ቡናን ሁለት ለባዶ ድሬዳዋ ከነማ ኢትዮ ኤሌክትሪክን ሁለት ለአንድ ሲረቱ ሁለት ግጥሚያዎች ደግሞ ያለምንም ግብ አቻ ተለያይተዋል። በስድስት ነጥብና አምስት ጎል ቅዱስ ጊዮርጊስ አራት ላይ ሲቀመጥ በተመሳሳይ ስድስት ነጥብ በጎል ልዩነት አዳማ ከነማ ሁለተኛ አዲስ አበባ ከተማና ደደቢት በኩል ሶስት ነጥብ ሶስተኛ ናቸው። የመጨረሻው አሳዛኙ ዜና የወጣቱ እግር ኳስ ተጫዋች በእሳት ቃጠሎ መሞት የበርካቶችን ልብ በሐዘን የሰበረ ሆኗል። በቅርቡ ለወጣት ብሔራዊ ቡድን ተመርጦ የተጫወተው የሀያ ሁለት አመቱ ክብረአብ ዳዊት ባሳለፍነው ሳምንት አጋማሽ በደረሰበት የእሳት ቃጠሎ ከሁለት ሕፃናት ልጆቹ ጋር በአሳዛኝ ሁኔታ ህይወታቸው አልፏል። ፖሊስ የአካባቢውንና የሰዎች መረጃ አሰባስቦ የቃጠሎውን መንስኤ በማወቅ በምርመራ ላይ እንደሚገኝ በማስጓደኞቹ ሰሞኑን ለተለያዩ መገናኛ ብዙኃን ገልጸዋል። እኛም ውጤቱን ተከታትለን እናሳውቃለን። በእኔ በኩል ያለው ይኸው ነው። ሰለሞን ገዛ አንጾ መስቀልን ለሪፖርቱ አመሰግናለሁ። በዚሁ ልሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰሎሞን እና ገዛኸኝን እናመሰግናለን። እኛም ከዚህ ከስቱዲዮ ተከታዩ አፍሪቃ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነች ፍሳሀይ ተመራጩ ፕሬዝዳንት ዶናልድ ትራምፕ ለዩናይት ስቴትስ ፕሬዝዳንት ሆነው መመረጥ በአፍሪካ በአጠቃላይ በተለይም ደግሞ በኢትዮጵያ ላይ ሊኖር ይችላል ስለሚሉት አንድምታ እንዲተነትኑ የአፍሪካ ጉዳይ ምሁር የሆኑትን ወይም መምህሩን ዶክተር አየለ በክሬ ጋብዘን ባለፈው ሰኞ ባቀረብነው የመጀመሪያ ክፍል ቃለ ምልልስ ማብራሪያ ሰጥተዋል። ለአንድ መቶ ዓመታት ያህል የዘለቀው የኢትዮጵያና የዩናይት ስቴትስ ግንኙነት ብዙም የሚለወጥ እንደማይመስላቸው ነው የተናገሩት ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። በዚህ በዩናይትድ ስቴትስ በሚገኘው የኮርኔል ዩኒቨርሲቲም በአፍሪካ ጥናትና ምርምር ክፍል ለበርካታ ዓመታት አገልግለዋል። ያነጋገረቻቸው አዳነች ፍስሐ ናት። ትራምፕ አፍሪካ ከውጭ አገሮች ጋር ስለሚኖራት ግንኙነት ሲናገሩ የአሜሪካ ጥቅም መቅደም አለበት ሲሉ ምን ማለታቸው እንደሆነ በሚያምራሩበት ይጀምራሉ። አሜሪካ ትቅደም ሲሉ ምን ማለታቸው ነው? አሜሪካ ከሌሎች ሀገሮች ጋራ የምታደርጋቸው ውሎች የንግድ ውል ይሁን የወዳጅነት ውል አንድ በአንድ መሆን አለበት፣ የሁለትዮሽ መሆን አለበት፣ ብዙሀንን ያጠቃለለ መሆን የለበትም ብለው በዘመቻው ጊዜ በጣም በሰፊው ተናግረው ነበረ። ይሄ እንግዲህ ይሄ ባይላተራል የሚሉት ነው። አሜሪካና ቻይና፣ አሜሪካና ራሻ፣ አሜሪካና ኢትዮጵያ ነው እንጂ አሜሪካና አፍሪካ ወይም ደግሞ አሜሪካና ኤሽያ መሆን የለበትም ባይ ናቸው። ምክንያቱም እሳቸው አሜሪካ ትቅደም ብቻ ሳይሆን ወደ ውስጥ ማየት አለባት ማለት ይሄ አሁን እንግዲህ በአሁኑ ጊዜ ግሎባሊዝም የሚባለው ግሎባላይዜሽን የሚባለው ዓለም ዓለም አቀፍ ትስስር በጣም እየተስፋፋ በሚሄድበት ጊዜ ነው እንግዲህ ያንን አቋም የወሰዱት እና ያም እንግዲህ የሆነው ምንድን ነው፣ የአሜሪካንን ስራዎች፣ የአሜሪካንን ሰራተኞች ባዶ እጃቸውን አስቀመጠ። ስራዎች ወደ ቻይና ሄዱ፣ ወደ ሌሎች ሀገሮች ሄዱ። በዛ ምክንያት እኔ ፋብሪካዎችን እንደገና ከፍታለሁ፣ መንገድ አሰራለሁ፣ ምናምን የሚሉት ነገር አለ። አሁን ለምሳሌ ብዙዎቹ አሜሪካን ሀገር የሚገዙት ህዝቡ የሚገዛቸው እቃዎች የሚሰሩት ቻይና ነው። ኢቨን የእሳቸው ልጅ ጫማ ብራንድ አላት የሚሰራው ቻይና ነው እና ያ ቀርቶ ወደ አሜሪካ ፋብሪካዎቹ ተመልሰው ሰራተኞቹ እዛ እየሰሩ ምርት ያመርታሉ ማለት በአሁኑ ጊዜ የማይታሰብ ነው። ምክንያቱም ዋጋው፣ ያንን ለማምረት የሚከፈለው ዋጋ በጣም ኃይለኛ ስለሆነ እዛ ሊያሰሩት አይችሉም። እንዲያውም ምንድን ነው የምናየው ትሬንድ አሁን ያለው ቻይና ውስጥ ያሉት ፋብሪካዎች ወደ አፍሪካ እየሄዱ ናቸው። የትርፋቸውን ስፋት ለማስፋት ወደ አፍሪካ እየሄዱ ነው። አሁን ለምሳሌ ከአንድ ቢሊዮን ዶላር በላይ የፈጀ የጫማ ፋብሪካ ቻይና ኢትዮጵያ ውስጥ እያሰራች ነው ያለችው። በዛን ጊዜ የተናገሩት በስራ ላይ ሊያውሉት ይችላሉ ወይስ አይችሉም የሚለው አጠያያቂ ጉዳይ ነው እና እንደኔ ግምት ያ ነገር በስራ ላይ ሊውል አይችልም። አሜሪካ ውስጥ ሁለተኛ፣ በአሁኑ ጊዜ እርሳቸው እርግጥ ከዎል ስትሪት ባለሀብቶች ጋር ትንሽ ግጭት አላቸው። ምክንያቱም ይሄን ካምፔን በሚያካሄዱበት ጊዜ ባለሀብቶቹ ሀብት ያከማቹት ቻይና ፋብሪካ በመክፈት ነው። እሳቸውም በዛ ውስጥ ተሳትፈዋል። እንዴት አርገው ያንን አቁመው ሰራተኛ ክፍሉን ወይም ደግሞ ይሄ ከፋብሪካ የተፈናቀለውን ወገን እንዴት እንደሚረዱት እሱ እንግዲህ በጣም አስቸጋሪ ሁኔታ ነው። ለዚህ ነው ብዙዎች ሰዎች በተግባር የሚውል ነገር አይደለም ነው ብለው አርጊው የሚያደርጉት። ዩናይትድ ስቴትስ ለአፍሪቃ በአጠቃላይ እንዲሁም ለኢትዮጵያ የምትሰጠው የኢኮኖሚ እርዳታ ሊቀንስ ወይም ስነጭራሹ ሊቆም ይችላል የሚል ስጋትም አለ። የአሜሪካና የአፍሪካ ግንኙነት በሶስት ነገሮች ላይ የተመሰረተ ነው። አንደኛው በንግድ፣ ሁለተኛው በእርዳታ፣ ሶስተኛው በሰዎች ዝውውር ወይም ደግሞ ስደተኞች ወደዛ በመሄድ ያንን በሚመለከት ነው። እርዳታን በሚመለከት እርግጥ ከዓለም ላይ ካሉ ሀገሮች በጣም ትልቅ እርዳታ ለአፍሪካ የምትሰጥ አሁንም አሜሪካ ናት። ያንን እርዳታ በምትሰጥበት ጊዜ በጥሞና ነገሮችን ከመረመርን እርዳታ በምትሰጥበት ጊዜ አሜሪካ አስባ ይህንን ባረግ ለራሴ ይጠቅመኛል ብላ የምታረገው ነገር ነው። የጭፍን እርዳታ አይደለም። እና እንደ ኢትዮጵያ አይነት ሀገሮች፣ እንደ ሩዋንዳ አይነት ሀገሮች በጣም ተጠቃሚዎች ናቸው። እንደውም ሰፊው ባጀታቸው በእሱ ላይ የተያያዘ ነው እና እርግጥ አንቺ እንዳልሽው አሁን እሳቸው ቶሎ ብለው እርዳታው ይቀነስ ብለው ከቀነሱ ቅድም ያነሳነው ነጥብ አለ የጸጥታ ጉዳይ አለ፣ የጽንፈኞች ጉዳይ አለ። እና እነዚህ ሀገሮች ከፍተኛ ሮል ሚና የሚጫወቱ ሀገሮች ናቸው። እና ያ እርዳታው መጠን ከቀነሰ እንግዲህ ምንድን ነው የስራ እጥረት ይኖራል፣ ችግሩ ሊስፋፋ ይችላል። እና ከዛ አንጻር ደግሞ በቀላሉ ወደ ነ አልሸባብ ወደ ነ ቦኮ ሀራም የሚገባው ወጣት ይበዛል ማለት ነው እና በተለይ እነዚህ ዋና ዋና ሚና የሚጫወቱትን ሀገሮች ላይ የሚያረጉትን እርዳታ ያቋርጣሉ ብዬ ፈጽሞ አላስብም። እንግዲህ የሚሉኝ ያሉት በምርጫ ጊዜ የተነገረ ልፈፋና በተግባር ሲመጣ ብዙ ነገሮች ሊለወጡ ይችላሉ ነው የሚሉኝ ያሉት። እንግዲህ ልክ ነው። ለሱ ታሪካዊ ምሳሌ የሚሰጠን የቀድሞ ፕሬዚዳንት ሬጋን ናቸው። የቀድሞ ፕሬዚዳንት ሬጋን በጣም ብዙ ነገሮች ተናግረው ነበረ በምርጫው ጊዜ። ፕሬዚዳንት በሆኑበት ጊዜ በተቻላቸው መጠን ወደ መሀል መስመር ለመግባት ሞክረዋል። እና አንዳንድ ተራማጅ ተብሎ ሊጠቀስ የሚችል ስራዎች ሰርተው ነው ያለፉት። ጆርጅ ቡሽንም ብንወስድ ተመሳሳይ ሁኔታ እናያለን። ጆርጅ ቡሽ በተለይ በአፍሪካ ኤድስ እንዳይስፋፋ ከፍተኛ ሚና የተጫወቱ ፕሬዚዳንት ሪፐብሊካዊ ፕሬዚዳንት ናቸው እና የአሜሪካ ታሪክ የሚያሳየን እሱ ነው ስልጣኑን ከያዘ በኋላ ያሉት ሪያሊቲዎች እየገፋፏቸው ወደ መሀል መስመር ነው የሚሄዱት። አሜሪካ ሀገር ደግሞ የፕሬዝዳንቱን ስልጣን የሚገታ ስርዓት አለ እና ያ ስርዓቱ ይገታቸዋል ብዬ ነው የማስበው። ዶናልድ ትራምፕ የአየር ንብረት ለውጥ ሊያስከትለው የሚችለው ችግርን በሚመለከት በጥርጣሬ አይን ነው የሚያዩትና የተደረጉት ውሎች ሁሉ ላይራመዱ ይችላሉ ወይም ሊዳከሙ ይችላሉ የሚል አመለካከትም አለ። እሱ በጣም ጥሩ ነጥብ ነው። እንደውም እንግዲህ ከሁሉም እስካሁን ከተናገሩት ውስጥ ወደ ፖሊሲ ተቀይሮ ስራ ላይ ከዋለ ከፍተኛ አደጋ ሊያመጣ የሚችለው ይሄ የአየር ለውጥ ላይ ያላቸው አቋም ነው። ምክንያቱም አንደኛ በፓሪስ በተደረገው የአየር ለውጥ የተባበሩት መንግስታት ስብሰባ መቶ ዘጠና አምስት ሀገሮች ተስማምተው አሜሪካምም ከፍተኛ ሚና በፕሬዚዳንት ኦባማ በኩል ተጫውታ ስምምነት ለመድረስ ችለዋል። ስምምነት እንግዲህ ሊደርሱ የቻሉት ምንድን ነው? በአሁኑ ጊዜ የሚለቀቁት ጋዞች በተለይ ከከሰል እና ከነዳጅ የሚለቀቁት ጋዞች ሙቀት እየጨመሩ በቀጥታ ከፍተኛ አደጋ እያደረሱ ያሉት የት ነው? እነዚህ ትናንሽ ሀገሮች እንደ ኢትዮጵያ አይነት አፍሪካ፣ ኤዥያ ውስጥ እዛ ነው እንግዲህ ከፍተኛ አደጋ እየጣሉ ያሉት እና ምክንያቱም የሚገለጠው ያ ሙቀት የሚገለጠው በምንድን ነው? አንዳንድ ጊዜ ኃይለኛ ዝናብ በመጣል አንዳንድ ጊዜ ደግሞ በጣም ድርቅ በመኖር ላይ ነው። እና እንግዲህ የሚሉት ምንድን ነው? ይሄ ሙቀቱ እየጨመረ ከሄደ ትናንሽ ገበሬዎች አፈራቸው በጣም ስል ደረቅ ከሰል ድንጋይ ስለሚሆን ሊያርሱ የማይችሉበት ሁኔታ ይፈጠራል። እና አንዳንዶቹ ግምት በሚቀጥለው ሀያ ሰላሳ ዓመት እስከ መቶ ሰማንያ ሚሊዮን እነዚህ ትንንሽ ገበሬዎች ሊሞቱ ይችላሉ ነው የሚለው። እንግዲህ የተሰጠው ግምት በየዓመቱ የአየር ለውጥ የሚደረገው ስብሰባ ሞሮኮ ማራኬሽ እየተካሄደ ነው ያለው እና እነዛ ሰዎች የእሳቸው መካድና እዛ ደግሞ ስብሰባውን እያደረጉ ስላለ ያላቸው ምርጫ ምንድን ነው? እንግዲህ እሳቸው ልክ ይሄ የለም ለውጥ የለም የሚሉትን ተከትለው ከስብሰባ ውስጥ ወይም ደግሞ አሁን ከሚደረገው ውይይት ውስጥ አሜሪካን እንድትወጣ ሊያደረጉ ይችላሉ፣ ወይም ደግሞ እነዛ በሞሮኮ ላይ ስብሰባ የሚያደረጉት አሜሪካንን ሊያስወጡ ይችላሉ። ውይይታችን ከመብቃታችን በፊት እስካሁን ያልተጠቀሰ ለማለት የሚፈልጉት ነገር ካለ የእሳቸው በተለይ አፍሪካን በሚመለከት እንደ ቅጣት አይነት ነገር ወይም ደግሞ ጥናት ያልተደረገበት ወቀሳ የሚያረጉት ነገር አፍሪካኖችን ሌላ ምርጫ እንዲፈልጉ ያደርጋቸዋል። በአሁኑ ጊዜ አሜሪካ ብቻ አይደለችም፣ በጣም የለማች በጣም ወደፊት የገፋች። በአሁኑ ጊዜ ብዙ ምርጫዎች አሉ። ቻይና አለ፣ ቱርክ አለ፣ ህንድ አለ፣ ሌሎችም አሉ። አፍሪካኖችም ከነሱ ጋር በጣም ሀገር ቀያሪ የኢኮኖሚ እንቅስቃሴ ቀያሪ ግንኙነት መስርተዋል እና አፍሪካ እንደ በፊቱ እንደ ቅኝ አገዛዝ ጊዜ በማስፈራራት በመዝለፍ በመስደብ ልትደናገጥና ልትረበሽ ትችላለች ብዬ አላስብም። እሽ እንግዲህ ዶክተር አየለ በከሬ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም እድሉ ስለተሰጠኝ በጣም እጅግ አመሰግናለሁ። አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ፕሮግራሙ አዘጋጅና ሰለሞን አባተ ነው። ዝግጅቱ ጤና አሉላ ወደ ጤና ዛሬ ስንሸጋገር፣ አንድ ነገር ልብ ያልክ ይመስለኛል። ዛሬ ህዳር 12 ነው። ትክክል? ህዳር ሲታጠን፣ ህዳር ሲታጠን ይባላል። ህዳር ሚካኤልም የሚሉ አሉ። ጤና መጪው ጊዜ ነው ማለት ነው። በሽታ ተቃጥሎ ይወጣል። ዛሬ ማለት ነው። በብዙ አካባቢዎች በኢትዮጵያ ውስጥ ይህ ልማድ ነው። እናም ከዛሬው የቪኦኤ ጤና ዝግጅት ጋር ገጥሟል። እንግዲህ ሰሞኑንም ከአዲስ አበባ ዘጋቢዎቻችን እንዲሁም መቀሌም ካለው የተለያዩ ዘገባዎችን በህዳር እና በጤና አጠባበቅ ላይ እንጠብቃለን። ጤና ይስጥልን የተከበራችሁ አድማጮች። ከዛ ወጣ ብለን ግን ኤድስና ወባ የዛሬ የጤና ዝግጅታችን አበይት ርዕሶች ናቸው። ኤችአይቪ በደማቸው ውስጥ ያለ ሰዎች አሁን ከማንኛውም ጊዜ በተሻለ ሁኔታ መድኃኒት እንደሚያገኙ ተገልጿል። ይህን ይህ የተነገረው የፊታችን ህዳር 22 በ10 ቀን ውስጥ ማለት ነው ታስቦ የሚውለውን የዓለም ኤድስ ቀን ምክንያት በማድረግ በወጣ የጥናት ሪፖርት ላይ ነው። ይህ ጥረት በዓለም ዙሪያ ከኤድስ ጋር በተያያዘ በሽታዎች በተያያዙ በሽታዎች ይጠፋ የነበረውን ህይወት ቁጥር በእጅጉ እንዲቀንስ ማድረጉን የጥናቱ ውጤት ተናግሯል። ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ከተባበሩት መንግስታት ድርጅት የኤድስ መርሃ ግብር ያጠናቀረችው ዘገባ እንደሚለው ሪፖርቱ በዚህ እየተጠናቀቀ ባለው የአውሮፓ ዓመት ከኤድስ ጋር በተያያዙ በሽታዎች ምክንያት ህይወታቸው ያለፈ ሰዎች ቁጥር ከአንድ ሚሊዮን ትንሽ ከፍ እንደሚል ጠቅሶ ከአስር ዓመታት በፊት ግን ይህ አሃዝ እጥፍ እንደነበረ ያነጻጽራል የተባበሩት መንግስታት የኤድስ መከላከያና መቆጣጠሪያ መርሃ ግብር ዩኤን ኤድስ እንደሚለው ይህ መሻሻል የታየው ኤች አይቪ በደማቸው ውስጥ ያለ 18 ሚሊየን የሚሆኑ ሰዎች ጸረ ኤችአይቪ ኤድስ መድኃኒት ስለሚያገኙ ነው ድርጅቱ እስከ አውሮፓውያኑ 2020 ዓ ምት ወይም በኢትዮጵያ እስከ 2012 ዓ ምት አካባቢ ማለት ነው በመጪዎቹ ሶስት ዓመታት የኤች አይቪ ኤድስ መድኃኒት የሚያገኙና የሚወስዱትን ሰዎች ቁጥር ወደ 30 ሚሊዮን ለማሳደግ ያወጣውም እቅድ እየተሳካ መሆኑ ተጠቅሷል። ፒተር ጋይስ የተባበሩት መንግስታት የኤድስ መከላከያ የኤች አይቪ ኤድስ መከላከያ መርሃ ግብር ዩኤን ኤድስ የስልታዊ መረጃና ግምገማ ኃላፊ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ለኤች አይቪ መከላከያ ፕሮግራምና ለሕክምና ተጨማሪ ገንዘብ ከተመደበ ድል ማድረግ እንደሚቻል እምነታቸውን ተናግረዋል። መጀመሪያ እስከ 2020 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር ይህም ማንን ቁጥር ለመቀነስ የሚያስፈልገውን ወጪና መደረስ ያለባቸውን የመከላከያ ማዕዘናት ከግምት ውስጥ አስገባን። ከዚያም እስከ 2030 ዓ ም ድረስ የኤችአይቪ ወረርሽኝ ማብቂያ ሊበጅለት ይቻላል ስንል ከድምዳሜ ላይ ደረስን። ገንዘቡ ከሌለ ግን ይህን ግብ እውን ማድረግ ፈጽሞ አይቻልም። ዩኤን ኤድስ አሁን በየአመቱ በኤችአይቪ ኤድስ መከላከልና መቆጣጠር ሥራ ላይ የሚያውለው ገንዘብ 19 ቢሊዮን ዶላር ነው። ወረርሽኙን በ ኢትዮጵያ ቆጣጠር በ2022ና 23 ዓ ም ለማቆም ግን ለሚቀጥሉት ሰባት ዓመታት በየአመቱ 26 ቢሊዮን ዶላር እንደሚያስፈልገው ገምቷል። እንደ ቀደሙት ዓመታት ሁሉ የኤች አይ ቪ ስርጭት ከፍተኛ መሆኑ የሚታየው ከሰሃራ በስተደቡብ ባሉ ሀገሮች ውስጥ ነው። በተለይ በዚያ የዓለም ክፍል ይላሉ ፒተር ጋይስ፣ በተለይ ከታዳጊነት ለአቅመ ሔዋን የሚሸጋገሩ ወጣቶች ከማንኛውም ሰው በባሰ ሁኔታ ለኤች አይ ቪ ተጋላጭ ናቸው። ዕድሜያቸው ከ15 እስከ 19 የሚደርስ ወጣት ሴቶች በከፍተኛ ቁጥር ለቫይረሱ እንደሚጋለጡ ማስረጃ መኖሩ በሪፖርቱ ተመልክቷል። በአንዳንድ ጥናቶች ለምሳሌ የሚያህል በደቡባዊ አፍሪቃ አዲስ ለቫይረሱ ከሚጋለጡት ውስጥ ዘጠና በመቶ ወጣት ሴቶች መሆናቸው ታውቋል። የተከበራችሁ አድማጮች፣ ለጤና ፕሮግራም ለዛሬ የያዝነው ሰዓት ተጠናቋል። ቀሪዎቹን ይዘቶች በመጪው ዝግጅት ይዘንላችሁ እንቀርባለን። ለመሰናበቻ ያህል ግን የያዝነው የአውሮፓ ዓመት የ2016 የአፍሪካ ሴቶች እግር ኳስ ዋንጫ ውድድር ከትናንት በስቲያ ቅዳሜ በካምሩን ዋና ከተማ ያውንዴ ላይ ተጀምሯል። በመክፈቻው አስተናጋጇ ካምሩን ግብፅን ሁለት ለባዶ ማሸነፏን የስፖርት አዘጋጅ ሰለሞን ክፍሌ አሁን ስቱዲዮ ሰጥቶናል። ዝግጅታችን በዚሁ አበቃ። ያስተናገድናቸው አሉ አከበደና እኔም ሰሎሞን አባተንን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደረው